This is Ainalem at 13. She is the principal character of my new film, Yet ታዋቂውን ኢትዮጵያዊ የፊልም ስራ ባለሙያ ፕሮፌሰር ኃይሌ ገሪማን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ የጡት ልጅ በሚል በኃይሌ ገሪማ ሊሰራ የታቀደው ፊልም በ1960ዎቹ ከጣሊያን ወረራ ሁለት አስርተ ዓመታት በኋላ በማደጎ የተሰጠች አንድ የተታዳጊ ህፃን የህይወት ታሪክ ላይ እንደሚያተኩር ነው የተነገረው። ግን ለዚህ ፊልም ስራ ማስኬጃ ገንዘብ አልተሟላም። በአውሮፓ ህብረት ስር የሚገኘው ተቋም ለፊልሙ ስራ ማስኬጃ የሚሆን አምስት መቶ ሺ ዩሮ እሰጣለሁ ብሎ ሲያበቃ ገንዘቡ ይሰጠው የተባለበት እጅ ሳይደርስ ቀርቷል። ችግሩ ምን ይሆን? ዛሬ ፕሮፌሰር ኃይሌ ገሪማ መልስ ይሰጡናል። በዩኤስ አሜሪካ የሚገኙ ኢትዮጵያውያን በበኩላቸው ታሪኩ የራሳችን የኢትዮጵያውያን በመሆኑ ታሪካችን በራሳችን ብዕር በራሳችን ጉልበት በራሳችን ወጪ ልንሰራ ይገባናል ሲሉ በየፊናቸው ለፊልሙ ማሰሪያ የገንዘብ ማሰባሰቢያ ዘመቻ በማድረግ ላይ ይገኛሉ። የዕለቱ ዝግጅታችን የጡት ልጅን ይዞ ታሪካችንን እያስቃኘ ከፊልም ስራ ባለሙያው ከፕሮፌሰር ኃይሌ ገሪማ ጋር ያቆየናል። ቀፉ የፊልም መድረክ በተለይ ጤዛ፣ ሳንኮፋ፣ አድዋ፣ ቡሽ ማማ በተሰኙት ፊልሞቻቸው ሽልማትና እውቅናን ያገኙት ኢትዮጵያዊው የፊልም ሥራ ባለሙያ ኃይሌ ገሪማ የጡት ልጅ ለተሰኘው አዲስ ፊልም ማሰሪያ ኢንዲጎጎ የተሰኘ የገንዘብ ማሰባሰቢያ ድረገጽ ከግንቦት አጋማሽ ጀምሮ እስከ ሰኔ 23 ድረስ የሚዘልቅ የገንዘብ ማሰባሰቢያ ዘመቻን ጀምሯል። ለፊልሙ ማሰሪያ ሊሰበሰብ የታቀደው 500 ሺህ የአሜሪካን ዶላር ነው። ግን ገንዘብ በማሰባሰብ ፊልምን መስራት ይቻላልን? ስልነበር ነበር በመጀመሪያ ለፕሮፌሰር ኃይሌ ገሪማ ጥያቄን ያቀረብኩላቸው። አይ እንግዲህማ መጀመሪያውንማ እህቴ ይውልሽ ኤሲፒ የሚሉት የኤውሮፓያን ዩኒየን ፈንድ አለ። ለካሪቢያን፣ ለኤዥያን፣ ለአፍሪካን ፊልም ሰሪዎች የሚሉት የበጎ አድራጎት ገንዘብ አለ። እና እሱ ገንዘብ በጀርመን ኮፕሮዳክሽን ፓርትነሬ ደርሶኝ ለፊልሙ አስዴዚግኔትድ ሆኖ ባንክ ገብቶ ሴፕቴምበር ላስት የር መተኮስ ነበረብኝ ኢትዮጵያ ገብቼ ፊልሙን። ግን ጀርመኑ ጓደኛዬ ስለታመመ ይሄ ኮፕሮዲውሰሩ ኢሮፒያን ዩኒየኖች ያንን ገንዘብ ሲወስዱ የደብሊውዲአር እና አርቴጋ ገንዘብ አለኝ። ኮፕሮዳክሽን ብዙ ጊዜ እንደዚህ ነው የምሰራው። ጤዛም እንደዚህ ነው የተሠራ። ሳንኮፋም እንደዚህ ነው የተሠራ። እና የእነሱ ገንዘብ እንዳያመልጠኝ በሚል ነው ይሄ የክራውድ ፈንዲንግ የተጀመረው። ግን ይህ በአውሮጳ ህብረት ውስጥ ያለ ተቋሚ ያሉት የሚሰጠው ገንዘብ ወይ እሱ አይበቃም ወይም ደግሞ ከለከሉት። ተወስደዋል እንጂ እሱማ፣ እሱ እኮ እየነገርኩሽ፣ ተቀማው እኮ አልኩሽ። ምክንያቱም ያ ጀርመኑ ሲታመም የኤሮፓያን ዩኒየን እንትኖቹ እነዚህ ገንዘቡን የሰጡት ኤሲፒ የሚባሉት ወሰዱት መልሰው እሱማ በጋዜጣ ሁሉ ወጥቶ ነበረ። በእነሱ የኤሮፓያን ዩኒዮኖች ይሄ ብራንቹ ዓለም ነው በጋዜጣ የነሰነሰው የጡት ልጅ የሚባል የሃይሌ ገሪማ ፊልም ገንዘብ ተሰጥቶታል ብለው እና እነሱ ሲወስዱት እኮ ነው እዳ የመጣው እና ከምልሽ እንዲሁም እስካሁን በማቀናበር ልጨርሰው እችል ነበር ገንዘቡ እንደተሰጠኝ ሆኖ ቢሆን ኖሮ እና ምን ያህል አመርቂ ነው ይላሉ። በዚህ ይገኛል ወይ እኔ ምን አውቃለሁ። እንግዲህ የመጀመሪያ ጊዜ ነው። የእውነቱን ልንገርሽ፣ የሚሰሩልኝ ወጣት ኢትዮጵያውያን አሜሪካኖች ተሰብስበው ቮለንቲር ሁነው እነሱ ነው ይሄንንም ሀሳብ ያመጡት። መጥፎ ኒውሱ ከኢሮፒያን ዩኒየን ሲመጣ ወዲያውኑ እነሱ እንደዚህ ነው የሚሆነው ብለው ይሄን ነገር እነሱ ነው ያስገቡኝ። ይሄን ድርጊት አድርጌውም አላውቅም። ስለዚህ የሚያውቀው ብዙ ነገር የለም። እኔ እንዳውም ከጠየቅሽኝ ላይ ቀር ብዙ ጊዜ የማጠፋ አሁን የችልድረን ኦፍ አድዋ ፎርቲ ይርዝ ሌተር የሚል ለአድዋው ሲኮል እየሰራሁ ነው እና እሱን በመቁረጥ ላይ ነው። ምልሽ ብዙ ጊዜን ማጠፋው። የፊልም ስራ ባለሙያው ሀይሌ ገሪማ እንዳሉት ከሆነ የፊልም ስራው ጽሁፍ ከተጠናቀቀ አመታቶች አልፈውታል። እንደውም ባለፈው አመት መስከረም ወር ላይ ነበር ኢትዮጵያ ውስጥ የፊልም ስራውን ለመጀመር ያቀዱት። ግን ከዚያ በፊት በኢትዮጵያ የጣሊያን ወረራን በተመለከተ ለመስራት ያሰቡት ሌላ ታሪካዊ ፊልም አላቸው። የሞሶሎኒ ጦርነት እንደሳቸው እንዳባታቸው የሁለተኛው ዓለም ጦርነት የጀመረበት ነው። ወል ውልሽ አባቴ በተለይ አባቴ እንግዲህ ያው እዛው አርበኛ ስለነበረ ለአባቴ የሁለተኛው ዓለም ጦርነት ኢትዮጵያ በጣሊያኖች በሙሶሊኒ ፋሽስት ኢታሊያን ኢንቬይድድ ስትሆን ነው። ለምልሽ የሁለተኛው ዓለም የሚጀምረው እኛ ጋር ነው። እኛም እንደሱ ብለን ካላየነው ነገሩ ይበላሻል። ምክንያቱም ብዙ ምልሽ የጦር ኃይል የመጣባት በሊግ ኦፍ ኔሽን የተካደች በዛን ጊዜ መንበር የነበረች ፖይዝን ጋስ የተጣለባት የሞቱት ሕዝቦች ቁጥር ስፍራቸው የማይታወቅ ኮንሰንትሬሽን ካምፕ ሁሉ ሰርተው ብዙ ኢትዮጵያውያኖች አልቀዋል። እንትኑ ይሄ ደግሞ የፋሽስት በተለይ የግራሲያኒን አሳሲኔሽን ሙከራ ከተደረገ በኋላ በመጣው መዓት ብዙ ኢትዮጵያውያኖች አልቀዋል እና ስለዚህ ምልሽ ጣሊያኖችም አሁን ይሄን ብዙ ያለቀውን ሰው ስታቲስቲክስ ሪሰርች ጀምረዋል። አዲስ ነገር አይደለም። ግን ምልሽ የኤሮፓያን ታሪክ ሂትለር ኦስትሪያና ፖላንድ ሲገባ ነው ሁለተኛው ዓለም ጦርነት ለሱፐር ፓወርስ የሚጀምርላቸው። ኢትዮጵያ ግን በሱፐር ፓወርስ በዛን ጊዜ የነበሩት ሱፐር ፓወርስ ተግታ ይህን ያህል ማአት ወርዶባት ከብዙ ጊዜ የሁለተኛው ዓለም ጦርነት ትሰሚ እንደሆነ ዓለም ላይ ሲከበር የኢትዮጵያ ፓርቲ ይህን ያህል የለም። ስለዚህ እኛ አትሊስት የራሳችን ታሪክ ማንጸባረቅ አለብን ባይ ነኝ እና ታሪ ታሪኩን ጀምረዋል ወይም ተጽፎ አልቀዋል። ሊያልቅ ነው እሱማ፣ ሊያልቅ ነው። ይሄው ልጅ ለሀያ አመት እሱን ነበር የምሰራው። አሁን ከሀያ አመትም በላይ ነው። አርበኞች ባገኘው ቁጥር ቀዳ ነበር እና የቀዳዋቸውን አርበኞች በሙሉ ና እንደዚሁ የታሪክ ሰዎች ታሪኩን በደንብ የሚያውቁ ተራኪዎች ጋራ በመዛመድ ፊልሙን እስካሁን ስሰራ ነበር፣ ወጣ ገባ እያልኩ ጤዛን በምሰራበትም ጊዜ በጎን የምሰራው ፊልም ይሄ ዘ ችልድረን ኦቭ አድዋ ፎርቲ የርስ ሌተር ወይም የአድዋ ልጆች ከአርባ አመት በኋላ በ የሚል ነው ይሄም አሁን ያልቃል ባይ ነኝ በሰፕቴምበር ገደማ ሊያልቅ ይችላል አሁን ማርኬት ይዘው ዩሮፕ ሳልመጣ አልቀርም ይሄ ኒውዝ ሪሉን ምናምኑን የፉቴጁን ራይቱን ለማግኛ ገንዘብ ለመሰብሰብ የፊልም ባለሙያው ኃይሌ ገሪማ ወዳጆችና አድናቂዎች የፊታችን ቅዳሜ በዋሽንግተን ዲሲ ለፊልሙ ማሰሪያ የሚውል የገንዘብ ማሰባሰብ አዘጋጅተዋል። በዝግጅቱ ላይ የኃይሌ ፊልም ይቀርባል ውይይትም እንደሚኖር ነው የተገለጸው ጋዜጠኛና ደራሲ ታምራት ነገራ ከዝግጅቱ አስተባባሪዎች አንዱ ነው። እሺ እኔ ጋሽ ኃይሌን እኛ እንግዲህ እዚህ ዲሲም ከመጣው ጋሽ ኃይሌ ነው የምንለው። አይ ሚን ሂ እዝ ፕሮፌሰር በጣም ሊዲንግ ፊልም ፕሮፌሰር ነው። በአሜሪካ ውስጥ በጣም ትልቅ አስተዋጽኦ ካደረጉ ሰዎች አንዱ ነው፣ በተለይ በፊልሞግራፊ ላይ። የሚገርምሽ ምንድን ነው የጋሽ ኃይሌ ትልቁ ተጽዕኖ ሆሊውድ ወይም አጠቃላይ የፊልም ኢንዱስትሪ ሁለት ነገር አለ። አንደኛ የቴክኒክ ጥረት አለ። ሁለተኛ ጥቁሩን በመልካም መንገድ የመግረጽ ችግር አለ። ሆን ተብሎ ተቋማዊ ዘረኝነት ከሚገለጽባቸው መድረክ አንደኛው ፊልሞች ናቸው። ጋሻ ሀይሌ ሀዋርድ ዩኒቨርሲቲ ማስተማር ከጀምሮ የጥንታዊ ኢትዮጵያውያንን ስዕል በመጠቀም ጥቁር አሜሪካውያን ወይም ጥቁር ተማሪዎቹ ከተለያየ ዓለም የሚመጡ ተማሪዎቹ ራሳቸውን እንዴት ማየት እንዳለባቸው መቀየር የቻለ ሰው ነው። በጣም ትልቅ ትልቅ አቺቭመንት ነው። እኔ ደግሞ የፊልም አድናቂ ነኝ። ፊልም ወዳለው ጠጋ ብዬ ጋሻ ላይ ስከታተለው በጣም የሚገርም ስራዎች ነው እየሰራ ያለ። በትረካ ብቻ አይደለም ስለ ራሳችን ያለንን እይታ ቻሌንጅ እንድናረገ ያደረገን። ምናልባት ታውቂያት ከሆነ ሰልማ የሚባለውን ፊልም በጣም የተከበረ ፊልም የሰራችው አቫ ዱቨርኔ የምትባል ፊልም ሜከር የሱም ፊልሞች በማየት ነው ፊልም ስለመስራት የተነሳሳቸው ብራድፈርድ የሚባል በጣም ታዋቂ ሲኒማቶግራፈር ልጅ አለ። እሱ እሱ ግርስር ነው የተማረው ሰው ጋሽ ሀይሌ ተጽዕኖ፣ በጣም በጣም ከምናስበው በላይ ትልቅ ሰው ነው። እዚህ ደግሞ ዲሲ መኖር ከጀመርኩኝ ጀምሮ ሰንኮፋ የሚባል ካፌ ያለው እዛ እንሄዳለን፣ እንገናኛለን፣ እንጫወታለን። በጣም ጋሽ ሀይሌ ለሰው ቅቡል ሰው ነው። ከወጣቶች ጋር መከራከር፣ መጨቃጨቅ የሚወድ ሰው ነው። ስቱዲዮ አስገብቶ እንዴት እንደሚሰራ ምን ምን ፕሮጀክት እንዳለው የሚያካፍል ሰው ነው። እና ይሄ ጡት ልጅ የሚባለው ፕሮጀክቱን ስንሰማ ከኔ በፊትም ሌሎች ልጆች ነገሩት፣ ክራውድ ፈንዲንግ የሚባል እንዳለ አሁን የተጀመረ ይሄ አንድ ፊልም ሜከር ወይም አንድ አርቲስት በቀጥታ አድናቂዎቹን ፕሮጀክቱን ፋይናንስ እንዲያደርጉት መጠየቅ የሚችል እንደሆነ ተነጋገረን። ከዛ እዛ ፕሮጀክት ላይ ነው እንግዲህ ያለሁት። አሁንም ቅዳሜ ያዘጋጀነው ኢቨንት የጋሽ ሀይሌን አንደኛ ከዚህ በፊት የተሰሩት ፊልሞቹን ሃርቨስት ትሪ ታውዘንድ የተሰኘ ፊልሙን ተሰብስበን ልናይ እንዲሁም ሻይ እንጠጣለን፣ ቡና እንጠጣለን፣ ቢራ እንጠጣለን አብረን ነው። ሀያ ሀያ ብር እናዋጣለን ለኢቨንቱ መግቢያ እንደ ፓርቲ አድርገን ከዛም እንወያያለን። ይሄ ነው እንግዲህ ዝግጅቱ። ይሄ ገንዘቡ መዋጮው ግን እንደው ይደርስለታል ታስባለህ ምን መሰለሽ፣ አንድ ፊልሙ አሁን የጎደለው አምስት መቶ ሺ ብር ለምሳ፣ አምስት መቶ ሺ ዶላር አክቹዋሊ አሜሪካ ዶላር። ጋሻ ላይ የሚጠቀመው ቴክኖሎጂ በጣም የፊልም ቴክኖሎጂ ክላሲካል የፊልም ቴክኖሎጂ ነው። ፎቶ ፊልም በመጠቀም ነው ፊልም የሚያነሳው። በጣም ኤክስፔንስቭ ነው። ጋሻ ላይ በጣም በከፍተኛ ስታንዳርድ ትልልቅ ካሜራዎችን፣ ትልልቅ ፕሮፌሽናሎችን ተጠቅመው ነው የሚሰራው። በጣም ውድ ነው የሚሆነ። ግን እንደዚህ አይነት ፕሮጀክቶች ላይ የምትሳተፊው ብሩ ይደርሳል በሚል አይደለም። ትልልቅ ካምፓኒዎች የአገር ደረጃ ፋይናንሲንግ ካልተደረገ አታካሂ ላይመጣ ይችላል ግን የተፈጠረውን ማህበረሰብ ይበጋ። በዚህ ምክንያት ከሰላሳ ሺ ዶላር በላይ ተዋጣ። ከሀያ ብር ጀምሮ ከሀያ ዶላር እስከ አንድ ሺ ዶላር የሚያዋጡ ሰዎች አሉ። ጡት ልጅ ኦሬዲ ፕሮሞት ተደረገ። ኦሬዲ ፕሮጀክቱ የጡት ልጅ የሚባለው ፕሮጀክት እንዳለ ታወቀ። እንዲህ ይንቀሳቀሳል። ይሄኛው ፕሮጀክት ሙሉ ፋይናንስ ባይሆን፣ ሌላ ሌላ ፕሮጀክት ይቀጥላል። ግቡ የግዴታ ብር ማምጣትና ብሩን መምታት አይደለም። አንደኛ ሁለተኛ እንደምናውቀው ኢትዮጵያውያን በተለያየ አለም የምንኖር አንደ አገር ቤት ያለ ሰው ይሄንን ፋይናንስ ማድረግ የሚችል ነገር አይደለም። በተለያየ ሀገር ያለንም ሰዎች ኢትዮጵያውያን ሰክሰስፉል የሆኑ ሰዎች አሉ። ኑሮውን እንደምንም ያሸነፋሉ። ግን የአሁኑ ተዋቶ አምስት መቶ ሺህ ዶላር ይመታል። የራሳችንን ስራ የራሳችንን ባህል የራሳችንን ታሪክ ራሳችን ፋይናንስ ማድረግን እንዲ ነው። ህንን ለማመደው የግዴታ ሆሊውድ ብር እንዲሰጠን መጠበቅ አይደለም። የግዴታ የእከሌ መንግስት ብር እንዲሰጠን መጠበቅ አይደለም። ስለዚህ ልምምዱ ነው ዋናው። የግዴታ ገንዘቡ መጉማላቱ ብቻ አይደለም፣ ፕሮጀክቱም መተዋወቁ ሌላ አቺቭመንት ነው። ይህ አይነቱ የገንዘብ ማሰባሰብ የመ መረዳዳት መርሃ ግብር ለወጣት ኢትዮጵያውያኑ የፊልም ስራ ባለሙያዎች መደረግ ያለበት ነው የሚሉት ፕሮፌሰር ሃይሌ ምልሽ እኔም ብቻ ሳይሆን ለወደፊት ምልሽ የኢትዮጵያን ፊልም ሰዎች ብዙን የማውቃቸው ልጆች አሉ። ምልሽ እንዴት ያለ ጥሩ ጥሩ ፕሮጀክት እያላቸው ፋይናንሱን ደግሞ ዩሮፕና አሜሪካ ወይም ውጭ ሀገር እየለመኑ ነው ሊሰሩ የሚታገሉት። ግን ኢትዮጵያኖች ምልሽ ነፍስ ከገዛነ ይሄንን አይነት የኪነ ጥበብ ሰዎች ኢትዮጵያኖች ሰንሰር ሳናደርግ መብታቸውን ሳንነካ መርዳት ብንጀምር በብዙ ነገር ይህ አይነት ግለሰቦች በሚሰሩት ፊልም አገሪቷን የሚጠቅም ብዙ ነገሮች ሊተላለፉ ይችላሉ። አሁን ለምሳሌ የጣሊያኑን ጦርነት ብትወስጂ ጣሊያኖች የራሳቸውንን ገጽ ነው ያንጸባረቁ ባነሱት ፊልም እና የእኛ ሕዝብ ያኔ ካሜራ ሀብት የለውም እና ይሄን ያህል እንግዲህ የሀገራችን ሰዎች ያነሱት ማግኘት አይቻልም፣ ግን አሁን በአሁኑ ሁኔታ ግን ብዙ ኢትዮጵያኖች በተቻላቸው መጠን በየሀገሩ እየገቡ ቢያነሱና እነዚህ እነዚህን የሚመስሉ የስዕል መሳያዎች ቢገኙ ለወደፊት ማን ነበር ኔት ነበር ኔት ለሚሉ ወጣቶች ሊተርኩ ለሚፈልጉ ወጣቶች ልንረዳ እንችላለን። ስለዚህ ምላሽ መደረግ አለበት። ኢትዮጵያኖች በካልቸር በተቻለ መጠን ፖለቲሳይዝ ሳናደርግ በካልቸር በኩል የሚሰማሩትን ዘመዶቻችን መርዳት ለእኔ ብቻ ሳይሆን ለሁሉም መሆን ያለበት ነገር ነው። ዩኤስ አሜሪካና ኢትዮጵያ የተመዘገበው የፕሮፌሰር ኃይሌ ገሪማ የፊልም ድርጅት ነጎድጓድ ፕሮዳክሽን ሽን ይባላል። የፊልም ባለሙያው ዋሽንግተን ላይ ሳንኮፋ የሚል የመገናኛ መደብር ምን እንዳላቸው ነው የገለጹት። እንደ አንዱ የፊልማቸው ስያሜ ፕሮፌሰር ሀይሌ ገሪማ እንደ ኢንዲጎጎ የእርዳታ ማሰባሰቢያ በእኛም ሀገር መለመድ ያለበት ነው ይላሉ። እኔ ምልሽ ይሄ አሁን የአድዋው ራሱ ቶሎ ሊያልቅ ይችል ነበር። ኢትዮጵያውያኖች በያሉበት በየአህጉሩ ፋውንዴሽንስ ጀምረው ለሌላ ለሌላ ነገሮች እንደሚያዋጡ እያዋጡ በጎን የኢትዮጵያን አርቲስቶች መርዳት ያስፈልጋል። አሁን እንኳን እኛ እንዲጎጎ በተባለው የምናደርገው ክራውድ ፈንድ ሬይዚንግ ነው። እንዲጎጓው እንግዲህ የአሜሪካ ሀገር ኢንዲፔንደንት ፊልም ሰሪዎች ገንዘብ ከሰው የሚጠይቁበት መድረክ ነው። ይህ አይነት ለምሳሌ መድረክ ኢትዮጵያ ያስፈልጋል እና መድረኩ ደግሞ ሰብስቦ እየሸለሙ ፊልም ሰሪዎችን ልሳናቸው ሳይዘጋ፣ ልሳናቸው ሳይገደብ የመርዳት ምኞትና ሀሳብ ጥበብ ቢጀመር ይህን ያህል ስንት ነገሮች ይቀዱ ነበር። አሁን እኔ እንኳን የአድዋው ጦርነት ላይ ያነሳኋቸው አዛውንቶች ሞተው አልቀዋል። አሁን ፊልሙን እንኳን ሊያዩ እንኳን አይችሉም ሳነሳቸው ሁሉ አንድ ጭብጥ ሙሉ ብቻ ነበር ቀርቶ ያገኘሁኝ። እኔ አሁን ለምሳሌ ማንሳት ሲጀምር እና አርበኞች ተቃጥለው ያለቁት እና ሞተ ያለቁት ካፍንጫችን ስር ነው። ስለዚህ እኛ አሁንም ቢሆን አዛውንቶች፣ ኢትዮጵያ ያሉት አዛውንቶች ከአያቶቻቸው የወረሱት ብዙ ብዙ ነገሮች አሉ። እሱን በተቻለን መጠን ለአርካይቭድ እየሆነ እየተቀዳ እንዲቀመጥ መረዳዳት አለብን። ይሄ ከፖለቲካ በላይ ነው። የህዝብ ታሪክ ከፖለቲካ በላይ ፖለቲካ፣ ይመጣል ይሄዳል። ፖለቲካ ይመጣል ይሄዳል። ታሪክ ና የህዝብ ካልቸር ግን እድሜ ልክ ይቀጥላል። የህዝቡ ቃቤ ነው። ስለዚህ በዚህ በጣም መበርታት አለብን ባይ ነኝ። ጋዜጠኛና ደራሲ ታምራት ነገራ በመጨረሻ መልእክት አለኝ ይላል። በዚህ አጋጣሚ እኔ የትኛውም ኢትዮጵያዊ በተለይ በአውሮፓ፣ በአሜሪካ፣ በአውስትሬሊያ ምናምን የሚኖሩ ኢትዮጵያውያን የራሳችንን ታሪክ የመናገር ግዴታ አለብን። ገና ብዙ ብዙ የራሳችንን ፊልም የመስራት ግዴታ አለን። የራሳችንን ቲያትሮች፣ የራሳችንን መጽሐፎች በራሳችን ቋንቋ መስራት መቻል አለብን። ከዚህ በፊት ጋሻ በጣም የታወቀለት ስራው ጤዛ ለምሳሌ በጀርመኖች ፋይናንሲንግ ነው የተሰራው። ጤዛ አሁን በጣም ትልልቅ ቦታ ሄዶ አዋርድ ተሸልሞለታል። ግን ከዚህ በኋላ እኛም መቻል መጀመር አለብን። የራሳችንን ፊልም ሜከሮች፣ የራሳችንን ደራሲዎች፣ የራሳችንን አርቲስቶች እኛ መሸከም መጀመር አለብን። ይሄ ፕሮጀክት ይሄኛ ሀላፊ። ማንም የእኛን ታሪክ አይናገርልንም። አንደኛ ታሪክን መናገር ትልቅ ኮምፒቲሽን ነው። እስካሁን ብዙ የሁለተኛ ዓለም ጦርነት ፊልሞች፣ የአንደኛ ዓለም ጦርነት ፊልሞች እናያለን። አድዋ ግን እስካሁን በተሳካ መልኩ ሶስት ሺና አራት ሺ ትያትር ቤት በአንድ ጊዜ በታየበት መልኩ ያልተሰራ። ይሄ የኛ ኃላፊነት እና ማንኛውም ኢትዮጵያዊ የራሱ ታሪክ እንዲነገር ራሱን ስክሪን ላይ ማየት የሚፈልግ ሰው ይሄን እንዲያደርግ ጋብ አድማጮች ለፊልም ስራው የሚያስፈልገው ገንዘብ ተሟልቶ የጡት ልጅ ፊልም ከፍጻሜ ደርሶ ለተመልካች እንዲቀርብ በመመኘት የዕለቱን መሰናዶ ልቋጭ። አዜብ ታደሰ ነኝ። ጤና ይስጥልኝ።